የሳውዲ አረቢያ ባለስልጣናት ከዚህ ቀደም በሙስና ጠርጥረው ያሰሯቸውን የመንግስት ባለስልጣናት የነበሩ ልዑላንና ነጋዴዎች ወይም ሀብታሞችን ለቀዋል ይባላል ምን ያህል እውነት ነው እዚህ አንዳንድ ዘገቦች እንደሚጠቁሙት ብዙዎቹ ተለቀዋል በፊት የነበሩበትን ሆቴል ለቀው ወጥተዋል ነው የሚባለው የተወሰኑ ግን ሌላ እስር ቤት ውስጥ ተዘዋውረዋል ነው የሚባለው እና ምንድነው የሚታወቀው እስካሁን እውነት ነው ነጋሽ። የሪስ ካርልተን ሆቴል ከሚቀጥለው ወር አጋማሽ ጀምሮ መደበኛ አገልግሎቱን መስጠት ስለሚጀምር የሳውዲ መንግስትም ሪስ ካርልተን ሆቴል ውስጥ አስዋቸው ለነበሩ ታላላቅ ሰዎች እስከ ጃንዋሪ መጨረሻ ድረስ ያለባችሁን ሂሳባችሁን አወራርዱ፣ አለበለዚያ ወደ ፍርድ ቤት ትሄዳላችሁ ብሏቸው በነበረው መሰረት ባለፈው ሳምንትም እነ ልዑል ወሊድ ቢጥላልን ጨምሮ ሌሎችም ሰዎች መለቀቃቸው ይታወሳል። ዛሬ ጠዋት ሮይተርስ እንደዘገበውም ሪት ካርልተን ሆቴል ከነበሩት እስረኛ ነፃ ሆኗል የሚል ዘገባ እየተሰራጨ ነው ያለው። ነገር ግን ሁሉም ሳይሆኑ ከመንግስት የሚፈለግባቸውን ነገር ያላደረጉት ደግሞ ወደ ሌላ ቦታ ተዘዋውረዋል የሚል መረጃ ነው ውስጡን እየወጣ ያለው ነገር። ኢትዮጵያዊው ሳውዲ አረቢያዊው ቱጃር ሼክ መሐመድ ሁሴን አልአሙዲ ከታሰሩት ሰዎች አንዱ እንደሆኑ እናውቃለን። ተፈተዋል እሳቸው ሰሞኑንም እሳቸው ይፈታሉ የሚል በሚቀርቧቸው ሰዎች አካባቢም እየተወራ ነበር። ግን እስካሁን ድረስ በውል እሳቸው አለመፈታታቸው ነው የተረጋገጠው ኢትዮጵያ ኤምባሲን የሚመለከታቸው አካላት ጋር ደውዬ ምንም የሚያውቁት ነገር እንደሌለ ነው ያረጋገጡልኝ። የሚቀርቧቸው ሰዎች አካባቢ ውስጥ አዋቂዎችም ጋር ደውዬ ሊያገኟቸው እንዳልቻሉ እየተወራ ያለው ነጋሽ ይሁንና አንዳንድ የማህበራዊ መገናኛ ዘዴዎች ላይ የጻፉ ሰዎች ሼክ መሐመድ ሁሴን አልአሙዲ ተለቀዋል፣ በሳውዲ አረቢያ የኢትዮጵያ ኤምባሲን ወይም ደግሞ በአዲስ አበባ የሳውዲ አረቢያ ኤምባሲን እየጠቀሱ የጻፏሉ። ይሄ ውሸት ነው ማለት ነው። አዎ እንዲህ አይነት ነገሮች በተደጋጋሚ ከዚህ በፊትም ሲወሩ ነበር። እንዲያውም ሐሙስ ይገባሉ፣ አዲስ አበባ ላይ ይገባሉ እየተባለም በተደጋጋሚ ይወጣ ነበር። ይሄ እንደው እነሱ ካላቸው ፍቅር ወይም ደግሞ አቴንሽን ለመሳብ ብለው የሚያደርጉት ነገር ነው እንጂ ኤምባሲም ደውላ ያለው ኢትዮጵያ ኤምባሲ በድረ ገጻቸውም ሆነ በፌስቡክ ገጻቸው አንድም ስለሳቸው መፈታትም ሆነ አለመፈታት ያሉት ነገር የለም። ፌክ ኒውስ ነው ማለት ነው። በአዲሱ ቋንቋ በቃ ፌክ ኒውስ የሚባለው ነው። በቃ አቴንሽን ለመሳብ እንደው ምንጭ እንዳላቸው አድርገው ነው ሲዘግቡ የነበረው እና ይሄ የድረስ እንደሚያስሄድ አላቅም ነጋሽ ሼህ መሐመድ ሁሴን አልአሙዲ ይኑሩበትም አይኑሩበትም እስካሁን የተለቀቁት ሰዎች ወደ አራት መቶ ቢሊየን ሪያል ወይም ደግሞ አንድ መቶ ስድስት ነጥብ ሰባት ቢሊየን ዶላር ካላቸው ንብረት ለሳዑዲ አረቢያ መንግስት አስረክበው ነው አሉ እንዲለቀቁ የተፈቀደላቸው ወይም የተለቀቁት እውነት ይሆን ይሄ ብዙ ገንዘብ ነው መቼ ያው የሳውዲ አረቢያ መንግስት አልጋወራሹ ይሄን ነገር ሲጀምረው ለሁለት በአንድ ድንጋይ ሁለት ወፍ ለመግደል ነው ተብሎ ተወርቶ ነበር በስፋት። አንድም ገንዘብ ማግኛ፣ እንደገና ደግሞ በዋናነት የዚህ የወጣቱን አልጋወራሽ ተሰሚነቱንና ስልጣኑን ተቀባይነት እንዲኖረው ለማድረግ በተለይ የአጎቶቹ ልጆች ዘንድም ሆነ ልዑል ወሊድ ቢን ጥላልን ጨምሮ ማለት ነው በሌሎች ትላልቅ ባለሀብቶች ተቀባይነቱን ለማጥናት ብሎ ያደረገው ነው ነበር የሚባለው። አሁን አብዛኞቹ ገንዘብ እንደከፈሉ ነው ውስጥ አዋቂ ምንጮችም እየተናገሩ ያሉ። ከሳውዲ አረቢያ መንግስት ባለስልጣናት በኩል ግን ስለ መክፈላቸውም እንዴት ምንም የተባለ ነገር የለም እስካሁን። በጣም አመሰግናለሁ ስለ ሽብሩ ለሰጠህን አስተያየት እንደተለመደው።